ለገዢው ብልጽግና ፓርቲ ድጋፍ የገለጹ ሰልፎች ኦሮሚያ ክልል ውስጥ ዛሬ በተለያዩ ከተሞችና ወረዳዎች ተካሂደዋል። በለገጣፎ ለገዳዲ በመቱ ከተማና ስድስት የኢሉ ባቦር ዞን ወረዳዎች እንዲሁም ሌሎች ከተሞችም ላይ ሰልፎቹ ተካሂደዋል። ፀሐይ ዳምጠው ተጨማሪ አላት። የሰልፉ ዓላማ ለውጡንና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሀገሪቱ የጀመረችውን የብልጽግና ጉዞ ለመደገፍ እንደሆነ ሰልፈኞቹ ለአሜሪካ ድምፅ ተናግረዋል። ከመቱ ከተማ አስተያየቱን በስልክ የገለጸ ወጣት ነቢዩ ኤልያስ ሰልፉ በማን አስተባባሪነት እንደተዘጋጀና ሲያሰሟቸው የነበሩት መፈክሮችን አብራርቷል። ጋር ለማዘግ ወጥተና ትን የወጣንበት አላማ አብጁን መደገፍ ነው። ሌላ አላማ የለውም። አብጁ ከኦሮሞ ህዝብ ውስጥ የወጣ የኦሮሞ አይከም የሆነ ሰው ነው። ለማናችንም በአብጁ መንገድ መከተል ለሁላችንም ጠቃሚ ነው ብለን ስላሰብን ነው የደገፍነው። ከአንተ ጋር ነን ነው በቃ አብጁን ከአንተ ጋር ነን፣ ወደፊት ምራ ነ እንድታሻግረን አደራሾችና እንድታሻግረን አደራ የሚል አላማ ነው። እንግ ሰልፉ ላይ የከተማው ነዋሪዎች እንድሳተፉ በብልጽግና ፓርቲ ጥሪ መቅረቡን ወጣቱ ገልጾ፣ በግድ ውጡ ያለን አካል ግን አልነበረም ብሏል ነው ሰላማዊ ሰልፍን እንድንወጣ ከወጣትም ከአዛውንቶችም ጥሪ ተደርጎልን ነው የወጣ ነው እንመጣ በጣም ተደስተ የወጣ ነው ሁሉ ሰው ደስተኛ ነው ማንም ሰው ተገዶና ተገርፎ እንጠማሩ የወጣ ሰው የለም የወጣ ሰው በሙሉ ተደስቶ ነው ወጣ ብዬ አንዳንዱ እዚ አካባቢ ግን ተገደናል የሚሉም ወጣቶች አሉ እኔ በበኩሌ የተገደደ ወጣት ተገዶና አውጣ የተባለ ወጣት አላየውም በበኩሌ ምናልባት ግን ጥሪ የተደረገለት ሊሆን ይችላል አውጣ ተብሎ ጥሪ የተደረገለት ከፈለገ የሚመጣ ከፈለገ የሚቀር ማለት ነው ፏር ጀማል ነኝ ያለው ሌላው የመቱ ከተማ ሰልፈኛ በመደበር የብልጽግና ጉዟችን እናሳካለን፣ ሀገር በሀሳብና በስራ ይገነባል፣ ከብልጽግና ጋር መጪው ጊዜ ብሩህ ነው የሚሉና ሌሎች መፈክሮችን ማሰማታቸውን ተናግረው ስለ ዛሬው ውሎ ገልጿል። ዛሬ በደማቅ ሁኔታ መቱ ላይ ሰልፍ አካሂደናል። ለምሳሌ እኔ አሁን ሹፌር ነኝ፣ የግል ስራ ነው የምሰራው። ግን ዛሬ መሪያችንም ስለወደድኩት አሳቡንም ስለወደድኩት። የኢሉ አባቦር ዞን አስተዳዳሪ አቶ ግርማ ረጋሳ ሰልፉ ስለተዘጋጀበትና ስለተካሄደበት ሁኔታ ሲናገሩ ከመቱ ከተማና ስድስት አጎራባች ወረዳዎች የተውጣጡ ነዋሪዎች የድጋፍ ሰልፍ ለማካሄድ በአነሱት ጥያቄ መሰረት መሆኑን ገልጿል። ማነሳሳት በዝግጅት የተደረገ ሰላማዊ እና የድጋፍ ሰልፍ ነው። ሰልፉ በመቶ ከተማ ብቻም ሳይሆን ከአጎራባች ወረዳዎች በተውጣጡ የለውጥ ደጋፊዎች የተዘጋጀ ና እና ሰፊም ህዝብ ያሳተፈ አላማውም አጠቃላይ ሀገሪቱ ውስጥ ያለውን ለውጥ ለመደገፍ በዶክተር አብይ የሚመራውን አመራር ለመደገፍ የተደረገ ሰልፍ ነው ማለት ነው። በህብር ወደ ብልጽግና የሚባል እና ከአብይ ጋር ፊታችን ብሩህ ነው ዘመናችን የብልጽግና ዘመን ነው የሚባሉ መፎክሮች ተስተውሏል። በአፋን ኦሮሞ እና በአማርኛ ማለት ባነሮቹም ቲሸርቶቹም በባለ ሀብት የተዘጋጁ ናቸው። ምንም የመንግስትና የድርጅት ጣልቃ ገብነት የለውም ማለት ይቻላል። ከማስተባበር እና ለውጡም አባላት ከመደገፍ ና አብሮ ከመውጣት የዘለለ በአብዛኛው ለህዝቡ ኮንትሪቢሽን የተደረገ ነው ማለት ነው። የድጋፍ ሰልፉ ሀሳብ ከነዋሪ እየተነሳ እንደመሆኑ ሰው የወጣው በፍላጎቱ ነው ብሏል። አቶ ግርማም ሰውም ወደ ድጋፍ ሰልፉም የወሰድናቸውም እንዲወሰዱም የተደረጉ የባለሀብቶች መኪኖችም የሉን ሁሉም በፈቃዳቸው ነው። ከአስራ ስምንት እስከ ሰላሳ ስድስት ኪሎ ሜትር ሰዎችን ጭነው አምርተው እዚህ አብሮን ስብሰባውን ድጋፍ ሰልፉም ሲያካሄዱ የነበሩ። ከዚህ በዘለለ የተለየ እንደዚህ አይነት በግፊት በሀይል ተደረገ ብሎ ካለ ከእውነት የራቀ ነው ብለን ነው የምናየው። በአንጻሩም ደግሞ እንደዛ ሁሉም መኪና አይደለም የወጣው። እንዲህ ያሉም ማለት መውጣት የማይፈልጉ እና በራሳቸው ስራ ላይ ተሰማርተው የነበሩ ሰዎችም አሉ ማለት ነው። በሌላ በኩል ደግሞ ዛሬ ለገጣፎ ለገዳዲ በተካሄደው የድጋፍ ሰልፍ ላይ የተገኙት አሁን ጡረታ ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ መስራች አቶ ቡልቻ ደመቅሳ እንዲህ ብለዋል። እኔ እንዲያውም ከዚህ በፊት መደረግ ነበረበት ብዬ ነው የማስበው። እኔ ራሴ ኖሬ ያለው እድሜ ወደ ዘጠና ዓመት ተጠግቻለሁ በዚህ ዘመን ውስጥ ክፉና ደጉን ለይቻለሁ። በትምህርትም በኤክስፒሪየንስም ለይቻለሁ። ስለዚህ እኔ ለአብይ ነው የወጣሁት ዛሬ። ስለዚህ የለገጣፎ ለገዳዲ ሰልፍ የከተማው ከንቲባ ወይዘሮ አቢባ ሲራጅ እንዲህ ብሏል። አጀንዳዎችን አንግቦ ነው ሰልፈኞቹ ሲያነሱት የነበረው። አንደኛ አገራችን ሕዝቦች እንደዚሁም የኦሮሚዮ ሕዝቦች ለብዙ አመታት ሰላም እጦት፣ ዲሞክራሲ እጦት እና እንደዚሁም ደግሞ ሁሌም ድህነት ውስጥ የመቆየት እንደ ሰርክል ቢሽ ሰርክል ውስጥ ነው የነበር ነው እና ይሄንን ለመሻገር ባለፈው ሁለት አንድ አመት ተኩል ሁለት አመት የነበሩ ለውጦች መቀጠል አለባቸው። ከዚህ በኋላ ወደ ኋላ መመለስ የለብንም። ይሄ ለውጥ ያስቀጠለውን አካል መደገፍ መቻል አለብን። ይሄ ለውጥ ግብ መምታት አለበት። ሁለተኛው ትድብን ትክክል እንዳልሆነ ፖለቲካ ፓርቲዎችን ለማሳወቅ ነው። ፖለቲከኞቹ መወዳደር ያለባቸው ለእኛም መናገር ያለባቸው አማራጭ ፖሊሲ ሀሳቦችን ከድህነታችን እንዴት ነው የምንላቀቀው፣ እንደዚሁም ደግሞ ማህበራዊ ዘርፍ ላይ ምንድን ነው በፊት ከነበሩ ፖለቲካ ፓርቲዎች አዲስ ነገር ምንድን ነው ይዛችሁልን የመጣችሁትን የሚለውን እየጠበቅን ስድብ ነው እየሰማን ያለ ነው እና ይሄንን አልጠብቅም ይሄንን ደግሞ መቀጠልም የለበትም ትምህርት ከዚህ መወሰድ አለበት ስድብ ባህላችን አይደለም የሚለውም መልእክት ለማስተላለፍ ነው ከዚህ ቀደም በአዳማ በጅማ በምዕራፍ ሐረርጌ በባሌ ዞን እና በሶማሌ ክልል ለብልጽግና ፓርቲ ድጋፍ የገለጹ ሰልፎች መካሄዳቸው ይታወሳል ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ